የዩናይትድ ስቴትስ ዴሞክራትና ሪፐብሊካን እንደራሴዎች የአንድነት ስሜት ለመግለጽ በሚል ዓመታዊ የቤዝቦል ግጥሚያ አካሂደዋል። አንድ መሳሪያ የያዘ ሰው ሪፐብሊካውያኑ ለግጥሚያው ልምምድ እያደርጉ በነበረበት ቦታ ላይ ተኩስ ከፍቶ አራት ሰዎች ባቆሰለ ማግስት ነው ውድድሩን ያካሄዱት። ተኩስ የከፈተው ሰው በፌስቡክ ገጹ ላይ ጸረ ትራምፕ መልእክቶችን ያወጣ እንደነበር ተገልጿል። የካፒቶል ሪፖርተራችን ካትሪን ጂፕሰን ያጠናቀረችው ዘገባ ለአዳነች ተሳየ ታቀርበዋለች። ለአንድ ሌሊትም ቢሆን ከፖለቲካ አረፍ ብለዋል። በዲሞክራቶችና በሪፑብሊካውያን መካከል ያለው ልዩነት በቤዝቦል ጨዋታ መስክ ላይ ወደ ጎን ተትቶ በወዳጅነት ላይ የተመሠረተው ውድድር ተተኩሶባቸው ለቆሰሉት የምክር ቤት አባል ስቲቭ ስካልስ መታሰቢያ ሆነዋል። በተኩሱ ቆስለው በጠና ሕመም ላይ ያሉት ስካልስ ለአንድ አፍታ ከታሰቡ በኋላ ዲሞክራቱ ስቴኒ ሆየር ይህ ግልጽ መልእክት ያስተላልፋል ብለዋል ኃይል ተጠቃሚነት በቀን ተቀን ስራችን ከመቀጠል እንደማያስቆመን ያለውን ቁርጠኝነት ነው የምናየው። ከፍተኛ የጸጥታ ጥበቃ የነበረ ቢሆንም የሁለቱ ተቀናቃኝ ፓርቲዎች አባላት የወዳጅነት ውድድር ሲያደርጉ ድጋፋቸውን ለማሳየት ሲሉ ብዙ ሰዎች በቦታው ከመገኘት አላገዳቸውም። ሪፑብሊካዊ ማርክ ሳንፈርድ በበኩላቸው የቤዝቦል ጨዋታው ውድድር ብዙ የተስፋ እድል የሰጠ ቢሆንም ተኩሱ ወሳኝ ለውጥ ያመጣ ይሆን ሲሉ ጠይቀዋል። የተረጋጋና ግልጽ ህብረተሰብ እንድንሆን እርስ በርሳችን መገናኘትና መነጋገር ይኖርብናል። እንበል ከአንተ ጋር ሙሉ በሙሉ የማልስማማ በሆን እንኳ ጥላቻ መኖር የለበትም። የምክር ቤት አባላቱ ብዙውን ጊዜ አጨቃጫቅ የፖለቲካን ትርክ ቢያካሄዱም ለአስርተ ዓመታት ያህል ሲካሄድ የቆየ የወዳጅነት ውድድር ማቀራረቡ አልቀረም።